የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት በምክትል ኮሚሽነር ግርማ ካሳ እና በሌሎች አስር የፖሊስ አባላት የዋስትና ጥያቄ ብይን ሰጠ። የፖሊስ አባላቱ ከ አስራአምስት ሺህ እስከ ስድስት ሺህ ብር በሚሆን ዋስትና ከእስር እንዲፈቱ አዘዘ። መለስካቸው አመሀ ዝርዝራለው። ሰኔ 16 ቀን ሁለት ሺህ አስር ዓመተ ምህረት በመስቀል አደባባይ የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለማሳየት በወጣው ሕዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ ተጠርጥረው በስር የቆዩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ካሳን ጨምሮ አስር የፌዴራል ፖሊስ አባላት በዋስ እንዲፈቱ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ብይን ሰጠ። በቸልተኝነት ምክንያት በስራቸው ላይ ጉድለት ፈጽመዋል በሚል ተጠርጥረው የነበሩት ምክትል ኮሚሽነር ግርማ ካሳ እና አስር ከኮማንደር እስከ ሳጅን ማዕረግ ያላቸው የፖሊስ አባላትን ፍርድ ቤቱ የገቢያቸውን መጠን በማገናዘብ የተለያየ ዋስትና ቅርበው ከእስር እንዲፈቱ ትእዛዝ ሰጥቷል። በዚሁ መሰረት ምክትል ኮሚሽነር ግርማ ካሳ ለአስራ አምስት ሺህ ብር የሚበቃ ዋስ አስይዘውን ከእስር እንዲፈቱ እንዲሁም ሌሎቹ የፖሊስ አባላት ደግሞ ከዘጠኝ ሺህ እስከ ስድስት ሺህ ብር የሚበቃ ዋስ እያስያዙ እንዲፈቱ አዟል። ፖሊስ በእነዚህ ተጠርጣሪዎች ላይ በቂ ማስረጃ አሰባስብ ያለው ብሎ ባመነበት ጊዜ ክስ ሊመሰረት እንደሚችልም ቀደም ሲል ገልጿል። ሰኔ 16 ቀን በተቃጣው ጥቃት በቀጥታ ተጠያቂ ናቸው በተባሉ ተጠርጣሪዎች ላይ አቃቢ ሕግ ክስ እንዲያዘጋጅ በፍርድ ቤቱ ትናንት ቀን ተቆርጦ እንደተሰጠው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ